የአሜሪካ ድምጽ ነው በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ህዳር 16 2015 ዓ ም ዝግጅታችን ጀመረ በደቡብ ክልል የጉራጌ ዞን ከዛሬ ጀምሮ በክልሉ በሚመራ በፌዴራልና በደቡብ ክልል ልዩ ኃይል የተዋቀረ ኮማንድ ፖስት እንዲመራ መወሰኑን የክልሉ ሰላምና ጸጥታ ቢሮ አስታወቀ። ለየት ባለ መንገድ በመደበኛ ሕግ የማይሸፈኑ ጉዳዮችንም ጭምር ጨምሮ አካተን በተደራጀ መንገድ የአካባቢን ደህንነት ማስጠበቅ ስለሚያስፈልግ ነው ኮማንድ ፖስት የተቋቋመው። ኮማንድ ፖስቱ በዋናነት የፌዴራል ፖሊስና የክልል ልዩ ኃይል በጥምር የሚመራው ነው የሚሆነው። ከዛሬ ጀምሮ ስራው ተጀምሯል። ተጠናክሮ የሚቀጥል ነው የሚሆነው። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ናቸው። ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል። የኢትዮጵያ መከላከያ ሰራዊትና የትግራይ ተዋጊዎች በተወካዮች በሚቀጥሉት ሁለት ቀናት በሽሬ እንዳስላሴ ተገናኝተው በቴክኒካዊ ጉዳዮች ላይ ይወያያሉ ተብሏል። በተለይ ሰራዊቱ መካከል በጣም ተስፋ የሚሰጥ ግንኙነት ነው የተፈጠረ ያለው ይሄ ቀረ ማለትም የማይቻል ደረጃ ሰራዊቱ ተግባብቶ እየሰራ ነው። አሁን በሁለት ሶስት ቀን ውስጥ ሽሬ ስብሰባ ይካሄዳል። የሁለቱም ጦር ሰራዊት ተወካዮች በአንዳንድ ቴክኒካል ጉዳዮች ስብሰባ ይካሄዳል። በትግራይ በኩል ተደራዳሪ ከሆኑት አንዱ አምባሳደር ወንድሙ አሳምነው ናቸው። የዚህ ዘገባም ከዜናው በኋላ ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኞሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳ አሸናፊ ና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። በምስራቅ ኮንጎ ያለውን ሁከት ለማስቆም በአፍሪካ መሪዎች መካከል ባለፈው ረቡዕ የተደረሰውን የሰላም ስምምነት በመቃወም በጎማ ከተማ በመቶ የሚቆጠሩ ነዋሪዎች አደባባይ ወጥተዋል። ስምምነቱ የችግሩን ዋና ምንጭ ሰልፈኞቹ እንደሚሉት ሩዋንዳ ኤም 23 አማጽያንን የምትደግፍበትን ሁኔታ የሚያስቆም አይደለም ብለዋል። በቀድሞ የኬንያ ፕሬዚደንት እሁሩ ኬንያታ ሰብሳቢነት የኮንጎ የሩዋንዳ ብሩንዲና አንጎላ መሪዎች ረቡዕ ዕለት ተገናኝተው በምስራቅ ኮንጎ ሰላም እንዲሰፍን ከዛሬ አርብ ጀምሮ ተግባራዊ የሚደረግ ስምምነት አድርገዋል። ስምምነቱ በተለይ በሩዋንዳ ይደገፋል የሚባለው ኤም 23 የተሰኘው አማጺ ቡድን ጥቃቱን እንዲያቆም ታሳቢ ያደረገ ነው ተብሏል። ሮይተርስ ከስፍራው እንደዘገበው ሁሉም ታጣቂ ቡድኖች የሰላም ስምምነቱን እንዲቀበሉ ካለዚያ ግን የቀጠናው ጦር እንደሚዘምትባቸው የኮንጎ የውጭ ጉዳይ ሚኒስቴር ትናንት ዝተዋል። በቱትሲ የተዋቀረውና ኤም 23 የተባለው አማጺ ቡድን በዚህ ዓመት ጥቃቱን በከፍተኛ ደረጃ እየጨመረ መሆኑ ሲነገር ሰንብቷል። በሩዋንዳ ይደገፋል ቢባልም ኪጋሊ ታስተባብላለች። ከአስር ዓመታት በፊት አማጽያኑ ለጥቂት ጊዜያት ተቆጣጥረዋት በነበረችው ጎማ ከተማ በመቶ የሚቆጠሩ ሰልፈኞች ስምምነቱ የሩዋንዳ አማጽያኑን መደገፍ ጉዳይ በሚገባ አልተመለከትም በሚል ተቃውሞ ወጥተዋል። ለተባበሩት መንግስታት ሰላም አስከባሪ ኃይል በቢሊዮን የሚቆጠር ዶላር ቢፈስም በምስራቅ ኮንጎ 120 የሚሆኑ አማጺ ቡድኖች እንደሚንቀሳቀሱ ታውቋል። ሊቢያ ከግብፅ ቻድ እና ሱዳን የመጡ 200 የሚሆኑ ፍልሰተኞችን ሰብስባ አገራቸው ድንበር ላይ ጥላለች። የፍልሰተኞቹን አገር ለመለየት የተለያየ ቱታ እንዳለበሷቸውና ከዛም በአውቶቡስ አገራቸው ድንበር ላይ እንደጣሏቸው የኤፍፒ ዘገባ አመልክቷል። የየሀገራቱ አምባሳደሮች የሽኝት ሂደቱን ቆመው መታዘባቸውንም ዘገባው ጠቁሟል። 105 ግብጻውያን፣ 101 የቻድ ዜጎች እንዲሁም ሃያ ሱዳናውያን መሆናቸውም ታውቋል። ፍልሰተኞቹን የማስወጣቱ ሥራ በሊቢያ መንግሥትና በተቃዋሚዎች መካከል ያልተለመደ ስምምነት የተደረገበት ነው ተብሏል። በጦርነት ወደመችው ሊቢያ በሺህ የሚቆጠሩ አፍሪካውያን ሳህራን አቋርጠው ይገባሉ። ተስፋ የሚያደርጉት ሜዲትራኒያን ባህርን አቋርጠው ወደ አውሮፓ መግባት ነው። የክትባት እጥረት ባለበትና የዝናቡ ወቅትም በተቃረበበት በዚህ ወቅት ማላዊ ለረጅም ጊዜ አይታ በማታውቀው አስከፊ ኮሌራ ወረርሽኝ ተመታለች። የኮሌራ ታማሚዎችን ለመንከባከብ የተወሰኑ የጤና ጣቢያዎች ተለይተው ተዘጋጅተዋል ተብሏል። ታማሚዎች በየቀኑ እንደሚጎርፉና የጤና ረዳቶችም ከአቅም በላይ በሆነ ሁኔታ እየሰሩ እንደሆነ ሮይተርስ በዘገባው አመልክተዋል። ችግሩን ይበልጥ ውስብስብ ያደረገው ደግሞ በዓለም ደረጃ የኮሌራ ክትባት እጥረት መከሰቱ ነው ተብሏል። ባለፈው ወር የዓለም ጤና ድርጅት ለኮሌራ አንድ ክትባት ብቻ እንዲሰጥ ወስኗል። ለኮሌራ ክትባት ውጤታማ ለመሆን ሁለት ክትባት ያስፈልገዋል ሲሉ ባለሙያዎች ይሟገታሉ። አገሪቱ ከዓለም አቀፉ የክትባት ኅብረት የተረከበችውን 29 ሚሊዮን ክትባት ገና አላሰራጨችም። በአገሪቱ እየመጣ ያለው ክረምት ችግሩን እንዳያባብሰው ተሰግቷል። አድማጮች፣ ዜና የሚስተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ታንዛኒያ በድርቅ ምክንያት የኤሌክትሪክ ኃይል ማመንጨት አቅሟ በመቀነሱ መብራት በፈረቃ ማከፋፈል እንደምትጀምር አስታወቀች። የአገሪቱ የኤሌክትሪክ ኃይል አቅርቦት ኩባንያ ታኔስኮ በየዕለቱ እስከ ግማሽ ቀን የሚቋረጥባቸው አካባቢዎች እንደሚኖሩ አስታውቋል። የንግድ መዲናዋ ዳሬሰላም ውሃ በፈረቃ ማከፋፈል ከጀመረች ሰንብታለች። ቻርልስ ኮምቤ ያጠናቀረውን ዘገባ ቆንጂት ታየ አቅርበዋለች። የዳሬ ሰላም ነዋሪው ረመዳን ኢብራሂም በጎሚስታ ስራ ነው የሚተዳደረው። አሁን ግን ባለው የኤሌክትሪክ አቅርቦት ችግር የተነሳ ስራው እንደተቋረጠ ይናገራል። በዚህ ስራ ለዕለት ኑሮ ወጪያችን የሚሆን ጥቂት ገቢ እናገኝበት ነበር። አሁን ኤሌክትሪክ ተቋርጧል። መቼ እንደሚመጣ ማናውቅም። ስለዚህ በተቋረጠ ቁጥር ስራችን ይቆማል ብሏል። የታንዜኒያ ባለስልጣናት በተራዘመው ድርቅና አንዳንዶቹ የኤሌክትሪክ ኃይል ማመንጫዎች እድሳት ላይ በመሆናቸው የኃይል አቅርቦት እንደቀነሰ ይናገራሉ። በቀን ለዘጠኝ ሰዓት ያህል የሚቋረጥባቸው አካባቢዎች አሉ። የኤሌክትሪክ ኃይል ኩባንያው የታኔስኮ ዋና ስራ አስኪያጅ ማሃራጌ ቻንዴ እንዳሉት በየቀኑ ከ300 እስከ350 ሜጋዋት የሚደርስ እጥረት ያጋጥማል። ይሁዲ ዛሙዳ ምፉፒ ሳሳሂቪ ኒኩዌሌኬዛ ንጉቡ ዜቱ ኮኘ ቪቱዎ ቪያ ጌሲ ለአጭሩ ጊዜ ትኩረታችንን በነዳጅ ተቋማትና የኤሌክትሪክ ኃይል ማመንጫዎች እድሳት ላይ አድርገን እየሰራን ነው ብለዋል ስራ አስኪያጁ። ታንዜኒያ በጀመረችው የጁሊየስ ኔሬሬ ግድብ ግንባታ ፕሮጀክት አማካኝነት የኤሌክትሪክ ኃይል አቅሟን ለማሳደግ እየሰራች ሲሆን ስራው ሲጠናቀቅ 2115 ሜጋዋት ያመነጫል ተብሎ ይጠበቃል። የአየር ንብረት ለውጥ ጉዳይ ተሟጋቾች በበኩላቸው የአየር ንብረት ለውጥ ሀገሪቱ ላይ የሚያስከትለውን ጉዳት ለመታገል የበለጠ መሰራት እንዳለበት እያሳሰቡ ናቸው። ስለ ተፈጥሮ አካባቢ እንክብካቤ፣ አካባቢን በማይጎዳ መንገድ አስተራረስና በታዳሽ የኃይል ምንጭ ላይ የበለጠ መዋለ ነዋይ መመደብ አስፈላጊ መሆኑን ያነሳሉ። ለዚህ ተገቢ የሆነው መርሃ ግብር ተቀርጾ መስራት ካልተጀመረ የአየር ንብረት ለውጥ በውሃና በኃይል ምንጭ አቅማችን ላይ ፈተና መደቀኑ አይቀርም እያሉም ያሳስባሉ። በተለያዩ የሀገሪቱ አካባቢዎች ያጋጠሙትን ጎርፍ እና ድርቅ የመሳሰሉ ከባድ የአየር ሁኔታዎችም ይቀጥላሉ ሲሉ ያስጠነቅቃሉ። የሩሲያ ወረራ ዘጠነኛ ወሩን በያዘበት በትናንትናው ዕለት መልእክት ያስተላለፉት የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጠላት ሊሰብረን አልቻለም፣ እኛን ለመስበር መንገዱን አያገኝም ሲሉ ተደምጠዋል። በስም ባልጠቀሷቸው ግንባሮች ዩክሬን ጥቃት ማቀዷንም በምሽት የቪዲዮ መልእክታቸው አስታውቀዋል። በሩሲያ ተደጋጋሚ የሚሳይል ድብደባ የደረሰባት ዩክሬን አብዛኛው ክልሏ በኃይል እጦት ምክንያት በጨለማ የተዋጠ ሲሆን፣ አስተማማኝ የውሃ አቅርቦትም የለም። ሩሲያ የዩክሬንን ኃይል ማመንጫዎችና አገልግሎት ሰጪ መዋቅሮቿን ስትደበድብ ከርማለች። ሩሲያ የኬርሶን ግዛት ላይ ቦምብ እያወረደች መሆኑን ዜሌንስኪ ተናግረዋል። ሩሲያ በዘጠኝ ወራት የወረራ ቆይታዋ የተቆጣጠረቻት ብቸኛ ከተማ ስትሆን፣ በዚህ ወር መጀመሪያ ላይ ጦሮዋ ከተማውን ለቆ ወጥቷል። በየሰዓቱ በከተማዋ ላይ የአየር ድብደባ በመፈጸም ላይ መሆኗንና በትናንትና ሁለት ብቻ ሰባት ሲቪሎች ሲሞቱ 21 መቁሰላቸውን ባለሥልጣናት ተናግረዋል። ዩክሬን ገዢ ቦታዎችን መቆጣጠሯን የቀጠለች መሆኑንና ወደፊትም ለመቀጠል መዘጋጀቷን ዜሌንስኪ ጨምረው አስታውቀዋል። በመጨረሻም አድማጮች በአሜሪካ ትናንት የተከበረውን የምስጋና ቀን በማስመልከት በየዓመቱ የሚካሄደው የሜሲስ የምስጋና ቀን ሰልፍ በኒውዮርክ ከተማ በደማቁ ተከናውኗል። ለ96ኛ ዓመት የተካሄደውን ሰልፍ ለመመልከት በርካታ ሰዎች የኒውዮርክን አውራ ጎዳናዎች ሞልተው ውለዋል። መቶ ዓመት ሊሞላው የተቃረበው የሰልፍ ሥነ ሥርዓት ትናንት ሲካሄድ በአየር የተነፉ አሻንጉሊቶችና ተሽከርካሪዎች የተለያዩ ትርኢቶችን አሳይተዋል። ሴንትራል ፓርክ ተብሎ ከሚጠራው በከተማው መሃል ከሚገኝ መናፈሻ እስከ ሄራልድ አደባባይ ድረስ አርባ መታጠፊያዎችን የሸፈነ ሰልፍ ነበር። በዓሉ ዕለት በሌሎች የአሜሪካ ከተሞችም ሰልፍ የሚካሄድ ሲሆን የኒውዮርኩ ሰልፍ ግን የምስጋናው ቀን ምልክት ተደርጎ የሚቆጠርና ከመላው አሜሪካ የሚመጡ ጎብኚዎች የሚሳተፉበት ነው። አምሳ ሚሊዮን የሚሆኑ አሜሪካውያን ደግሞ ሰልፉን በቴሌቪዥን መስኮት ይከታተላሉ። እንደ አውሮፓውያን አቆጣጠር በ1863 ዓ ም የወቅቱ ፕሬዚደንት የነበሩት አብርሃም ሊንከን በህዳር ወር የመጨረሻው ሐሙስ የምስጋና ቀን እንዲሆንና የአገሪቱ ዜጎች ስለተሰበሰበው የእህል ምርት ለአምላካቸው ምስጋና እንዲያቀርቡ በይፋ ደንግገዋል። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተጠቃልሏል። ከቀሪ ፕሮግራሞች ጋር አብራችሁ ቆዩ። መልካም ምሽት። ዲዋልዴን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ኅዳር 16 2015 ዝግጅታችንን ነው እየተከታተላችሁት ያላችሁት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። በድጋሚ እንድትከታተሉን እንጋብዛለን። አሁን ቀዳሚ ወደሚሆነው የአብይር ዘገባችን እንለፍ። በደቡብ ክልል የጉራጌ ዞን ከዛሬ ጀምሮ በክልሉ በሚመራ በፌዴራል እና በደቡብ ክልል ልዩ ኃይል የተዋቀረ ኮማንድ ፖስት እንዲመራ መወሰኑን የክልሉ ሰላምና ጸጥታ ቢሮ አስታወቀ። ኮማንድ ፖስቱ የታወጀው በአካባቢው የተፈጠረውን የጸጥታ ችግር በመደበኛ አሰራር ለማረጋጋት ባለመቻሉ ነው ሲሉ የቢሮው ኃላፊ አቶ አለማየሁ ባውዲ ለአሜሪካ ድምጽ ዛሬ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ይልኳል። አቶ ለማየው ባውዲ ኮማንድ ፖስቱ የታወጀው የጉራጌ ሕዝብ ህገ መንግሥታዊ የመብት ጥያቄ አዛብተው የጥፋት እንቅስቃሴ የሚያራምዱ ያሏቸው ቡድኖች ለአካባቢ ሰላም አስጊ በመሆናቸው በኃይል ጥያቄ ለማስመለስ ሁከት በመፈጠራቸውና ስርዓት አልበኝነት እንዲሁም የሕዝብን አንድነት የሚንድዱ ሁኔታዎች በመፈጠራቸው ነው ስሉ ተናግሯል። ከዚህ አንጻር ይህን ሁኔታ ለማረም መልክ ለማስያዝ የቁልፍ የሆኑ አቅጣጫዎችን አስቀምጠናል። እንግዲህ ይሄ ሁኔታ ቀጣይነት መኖር የለበትም የሚል እምነት አለ መንግስት ጋር ስለዚህ የክልሉ መንግስት እዚያ አካባቢ ላይ ኮማንድ ፖስት እንዲቋቋም ወስኗል። የተደራጀ ኮማንድ ፖስት ይቋቋማል ማለት ነው። በቅንጅት የሚሰራ ኩማንድ ፖስት በመደበኛው አሰራር የአጠቃላይ ሁኔታዎችን ለማስተዳደር የጸጥታ ሁኔታዎችን ለመምራት ሙከራ አድርገናል። ውጤታማ አይደለም። ስለዚህ የለየት ባለ መንገድ በመደበኛ ህግ የማይሸፈኑ ጉዳዮችንም ጭምር ጨምሮ አካተን በተደራጀ መንገድ የአካባቢውን ደህንነት ማስጠበቅ ስለሚያስፈልግ ነው ኮማንድ ፖስት የተቋቋመው። ኮማንድ ፖስቱ በዋናነት የፌዴራል ፖሊስ እና የክልሉ ልዩ ኃይል በጥምር የሚመራ ነው የሚሆነው። ከዛሬ ጀምሮ ስራው ተጀምሯል። ተጠናክሮ የሚቀጥል ነው የሚሆነው። ከክልል ማዕከል ጀምሮ በዚህ መንገድ የተደራጀ ኮማንድ ፖስት አለ። ዞኑ ጋርም በዞኑ ስር ያሉ ከተማ አስተዳደሮችና ወረዳዎች ውስጥም በዚህ መንገድ በተደራጀ መንገድ የሚቀጥል ነው የሚሆነው። ይህ ኮማንድ ፖስት ነው የሚመራው ማለት ነው። ለሁለት ወራት የታወጀው ኮማንድ ፖስቱ በፌዴራል ፖሊስ እና በክልሉ ልዩ ኃይል በተደራጀ ሁኔታ ይመራል ብሏል። ኮማንድ ፖስቱ ሶስት ቁልፍ ተግባራትን ይፈጽማል ያሉት አቶ አለማየሁም የሕግ በላይነትን ማረጋገጥ ዋነኛው ሲሆን፣ ዜጎች በሰላም እንዳይንቀሳቀሱና ስራቸውን እንዳይሰሩ ሁከት በሚፈጥሩ ኃይሎች ላይ እርምጃ ይወስዳልም ብሏል። ይህን ጥፋት ከላይ ያነሰናቸው ዝርዝር ጥፋቶች አቅዶ ሲመራ የሰነበተ ኃይል ተለይቷል። የት የት እንዳለ ታውቋል። እነማን እንደሆኑ ተለይተዋል። ስለዚህ የትኛውም በዚህ ጥፋት ውስጥ ያለ ኃይል ተጠያቂ ይሆናል ማለት ነው። ሁለተኛው ተጨማሪ እንደዚህ አይነት የህዝብን ሰላማዊ እንቅስቃሴ የሚያውኩ የህዝቡን በነፃነት የመንቀሳቀስ መፍት የሚናፍኩ ፍጹም በማይጠበቅ መንገድ ዜጎች ተሸማቆ እንዲኖር የሚያረጉ እንቅስቃሴዎችን ከዚህ በኋላ የምንቆጣጠራለን ማለት ነው። ህገ ወጥ ባንዲራ መስቀል፣ ቀስቃሽ ማስታወቂያዎችን መለጠፍ፣ መንገድ መዝጋት፣ ያልተፈቀደው ሰልፍና እንቅስቃሴዎችን ማድረግ የተከለከሉ በመሆናቸው ይህንን አድርገው በሚገኙ አካላት ላይ የጸጥታ ኃይሎች ሁሉንም አይነት የህግ እርምጃ ይወስዳሉ ስሉ ተናግሯል። ቪኦኤ በስልክ ካነጋገራቸው የጉራጌ ዞን ነዋሪዎች ውስጥ ለደህንነት ሲባል ስሜ እንዳይጠቀስ ያሉት የዞኑ ነዋሪ ቁጥራቸው ከሁለት መቶ በላይ የሚሆኑ ሰዎች መያዛቸውን ተናግሯል። እንግዲህ ኮማንዶች አሁንም አሉ፣ ፌዴራል ገብተዋል። ትላንት በትላንቱም ቦታ ጭማሪ ገብተዋል እና እንቅስቃሴ ደግሞ ከአስራ ሁለት በኋላ ሞተርም ሆነ ባጃጅም ሆነ መንቀሳቀስ የለም ብለው ዛሬ እየቀሰቀሱ ነው። አሁን እንደፊት አይደለም። አሁን ከሳምንት ጀምሮ በጣም ቀዝቀዝ ብለዋል። እንግዲህ ቀዝቀዝ እንዳለ ነው። ከሌሎች አንድ መቶ ከሚደርሱ የከተማ ወጣቶች ጋር ለቀናት ታስሮ እንደነበረ የተናገረው ሌላ የወልቅ ከተማ ነዋሪ መደብደቡንና የመብት ጥሰት እንደተፈጸመበት ተናግሯል። እኛ ክፍል የነበር ነው መቶ ስድስት ነበር። መቶ ስድስት እኛ በጠዋት ነበር የገባ ነው። ከዛ በኋላ አስሩን ከገባን በኋላ በቃ የሌለ እንደገባን ጫማ አውልቋሉን ልብሳቸው አውልቋሉን። ይሄን ካሉን በኋላ አዋራ ላይ ተንከባለሏሉ። ከዛ እንደዛ መቶ ለመቶ አስቆጥሮ ካሰሩን በኋላ ከዛ በኋላ ጉማነሽ ዱላነሽ በቃ የሁሉም የመጣ ሰላሳ ማርባም ሁኖ የመጡት እንዳለ ሁላችሁም እራቁታችን አስተኝተው ይደበድቡን ነበር። ስለዚህ ጉዳይ የተጠየቁት አቶ ለማየውም በወንጀል ድርጊቱ ተሳትፏል ያሏቸው ከሰባ በላይ ሰዎች በቁጥጥር ስር መዋላቸውን ተናግሯል። ተጠርጣሪዎችን ለመያዝ በሚደረገው ሁኔታ የሚፈጠሩ ችግሮች ሊኖረው ይችላሉ ያሉት ኃላፊው ከያዝናቸው በኋላ ግን የሰብአዊ መፍት ጥሰት አይፈጸምባቸውም ብሏል። በዚህ መንገድ ባንቆጣጠር ኖሮ ከዚህ በፊት እንደተከሰተው ቢሮዎች ይቃጠሉ ነበር፣ ዜጎች ሞቱ ነበር፣ ንብረቶች ይቃጠሉ ነበር። ስትራቴጂካል በተጠርጣሪዎቹ ላይ በተደራጀ ሁኔታ ምርመራና የማጣራት ሂደቱ የተከናወነ መሆኑን አቶ አለማየሁ አስረድተዋል። ለአሜሪካ ድምፅ ራዲዮም፣ ዮናታን ዘብዲዮስ፣ ሐዋሳ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ መከላከያ ሰራዊትና የትግራይ ተዋጊዎች ተወካዮች በሚቀጥሉት ሁለት ቀናት በሽሬ እንደ ስላሴ ተገናኝተው በቴክኒካዊ ጉዳዮች ላይ ይወያያሉ ተብሏል። የሰላም ስምምነቱ አደራዳሪዎች ወደ መቀሌ ተጉዘው ከክልሉ መሪዎች ጋር ተገናኝተው ስለ ሰላም ሂደቱ ተወያይተዋል። ሙልጌት አጽበዋል። የሰላም ስምምነቱ ያደራደሩ የቀድሞው የናይጀሪያ ፕሬዚደንት ኦሊሴገን ኦብሳንጆና የቀድሞዋ የደቡብ አፍሪካ ምክትል ፕሬዚደንት ፉሙዝሌ ማሉምቦ በመቀለ ከተማም ትናንት ሐሙስ ህዳር 15 2015 ዓ ም ከህወሀት ሊቀመንበርና የክልሉ መሪ ዶክተር ደብረ ጽዮን ገብረ ሚካኤል ጋርና ሌሎች የክልሉ አመራሮች እንዲሁም ከሃይማኖት መሪዎች ጋር ተወያይተዋል። የጉብኝታቸው አላማ የሰላም ስምምነቱ አፈጻጸም ሂደት ለማየት መሆኑ ተነግሯል። በትግራይ በኩል ተደራዳሪ አባል የሆኑት አምባሳደር ወንድሙ አሳምነው በክልሉ በኩል የሰላም ስምምነቱ እንዴት እየተፈጸመ እንዳለ አብራርተናል ሲሉ ለመገናኛ ብዙሃን በሰጡት መግለጫ አስታውቀዋል። ሰፊ ስምምነት ነው። ይህንን ተግባራዊ ለማድረግ የማስፈጸሚያ ፕላን የማውጣት ስራም ተሰርቷል። የሚዲያ ስራም ትንሽ ከጦርነት ቅኝት ወደ ሰላም ቅኝት እንዲገባ የተሰራው ነገር ሁሉ ተብራርቷል። የሰብአዊ ድጋፍ ማስገባትና የአገልግሎቶች መጀመር አስመልክቶ ጅማሮ አለ፣ ቢሆንም ግን በሚፈለግ ፍጥነት አይደለም ያሉት አምባሳደር ወንድሙ ይህ እንዲፋጠን ጠይቀናል ብለዋል። መዘጌቱ የአሰራር ጉድለት እንጂ ሆን ተብሎ የተፈጸመ ነው ብለን አናምንም ሲሉም አምባሳደሩ ገልጸዋል። የኢትዮጵያ መከላከያ ሰራዊትና የትግራይ ኃይሎች ተወካዮች በሚቀጥሉት ሁለት ቀናት በሽረንዳ ስላሴ ተገናኝተው በቴክኒካዊ ጉዳዮችም ይወያያሉ ሲሉ አምባሳደር ወንድሙ ተናግረዋል። በተለይ ሰራዊ ቱ መካከል በጣም ተስፋ የሚሰጥ ግንኙነት ነው የተፈጠረ ያለው። ይሄ ቀረ ማለትም በማይቻል ደረጃ ሰራዊቱ ተግባብተው እየሰራ ነው። አሁን በሁለት ሶስት ቀን ውስጥ ሽሬ ስብሰባ ይካሄዳል የሁለቱም ጦር ሰራዊት ተወካዮች በአንዳንድ ቴክኒካል ጉዳዮች ስብሰባ ይካሄዳል። ትግራይ ውስጥ የገባው የኤርትራ ኃይል በሰላማዊ ዜጎች ላይ ከፍተኛ ጉዳት እያደረሰ ነው ብለን ለየሰላም ስምምነቱ ያደራደሩ ነግረናል ሲሉም ገልጸዋል። አሁን የኤርትራ መንግስት እኛ ኢትዮጵያውያን የቤታችንን ጉዳይ ለማስተካከል የተስማማነውን ነገር ለማፍረስ እየነካካን ነው። እየነካካን ብቻ አይደለም ሪሊ ጦርነቱ እንደገና እንዲጫር የሚያስችል ወንጀል እየሰራ ነው ያለው። በሺ የሚቆጠር ህዝብ ነው እያለቀ ያለው። ብዙ ማስረጃዎች አሉን። ማስረጃዎቹንም ነግረናቸዋል። ወንጀል ይሰራ ነበር ከዚህ በፊት። የአሁኑ ግን ለየት ያለ ነው። ጠቅላላ አንድ ቀበሌ አካባቢ ሁሉም ጠራርገው እየፈጃቸው ነው። ንብረት እየተቃጠለ ነው፣ እየተወረረ ነው። ውንጀላው በኤርትራ በኩል የተሰጠ ምላሽ እስካሁን የለም። ሆኖም የኤርትራ መንግስት ከአሁን በፊት ሰራዊቱ በትግራይ ሰላማዊ ዜጎች ፈጽሞታል ተብሎ ስለሚቀርብበት ክስ ሲያስተባብል ነበር። የኢትዮጵያ መንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በህዝብ ተወካዮች ምክር ቤት ቀርበው መንግስታቸው ለሰላም ስምምነቱ ተፈጻሚ ማድረግ ዝግጁ መሆኑ ገልጸው ነበር። እንዲሁም የኢትዮጵያ መከላከያ ሰራዊት ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ከናይሮቢ ውይይት ወደ አዲስ አበባ በተመለሱበት ጊዜ በሰጡት ማብራሪያ የሰላም ስምምነቱ በማንኛውም ወገን ለማደናቀፍ የሚጥር ኃይል አንታገስም ብለው ነበር። ለአሜሪካ ድምፅ ሙሉጌታ ጽባህም ማለም። በሌላ በኩል የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም በኢትዮጵያ መንግስትና ህወሀት መካከል ደቡብ አፍሪካ ላይ የሰላም ስምምነት ከተደረገ እና በአራት አቅጣጫዎች ወደ ትግራይ ክልል በሚወስዱ ሁሉም መንገዶች ከተከፈቱ ወዲህ ከ2400 ሜትሪክ ቶን በላይ የሚሆን ምግብ የህክምና መሳሪያ፣ የተመጣጠነ ምግብና ሌሎች ህይወት አዳኝ አቅርቦቶችን ወደ ትግራይ ማድረሱን በድረገጹ ላይ አስታውቋል። የተባበሩት መንግስታት የሰብአዊነት አየር አገልግሎትም ለመጀመሪያ ጊዜ መንገደኞችንና ለሰብአዊ እርዳታ የሚውሉ ጭነቶችን ትግራይ ክልል ወደሚገኘው የሽሬ አየር ማረፊያ የማጓጓዝ ስራ እየሰራ መሆኑንም ጨምሮ ገልጿል። በተከታይ ዘገባ የምናልፈው ደግሞ ወደ ደቡብ አፍሪካ ይሆናል። በደቡብ አፍሪካ የአመፅ ወንጀሎች መበራከታቸውን ተከትሎ በገና በዓል ተጨማሪ አስር ሺህ አዳዲስ ፖሊሶች በጎዳና ላይ እንደሚያሰማራ የደቡብ አፍሪካ ፖሊስ አስታውቋል። በደቡብ አፍሪካ ግድያ በ14 በመቶ የመኪና ስርቆት 24 በመቶ እንዲሁም አፈናዎች በእጥፍ መጨመራቸውንም ተናግሯል። ከሐምሌ እስከ መስከረም ባሉት የሶስት ወራት ጊዜ ውስጥ ብቻ አንድ ሺህ የሚጠጉ ሴቶችን ጨምሮ ሰባት ሺህ ሰዎች መገደላቸውንና አስር ሺህ ሴቶች መደፈራቸውን ፖሊስ አመልክቷል። አስጨናቂው ዜና የተሰማው የጾታዊ ጥቃቶችን ለመቃወም ከዛሬ ጀምሮ ለ16 ቀናት የሚካሄደው የመብት ተሟጓቾች ዘመቻ ከመጀመሩ በፊት ነው። በቪኪ ስትራክ ከኬፕታውን ደቡብ አፍሪካ የተላከውን ዘገባ ደረጃ ደስታ እንደሚከተል ያቀርበዋል። ከሐምሌ እስከ መስከረም ባሉት የሶስት ወራት ጊዜ ውስጥ ያለውን የወንጀል መጠን ያስታወቁት የፖሊስ ሚኒስትሩ ቤኪሴል ነበሩ። የሚፈጸመው ወንጀል በአሃዝ ሲታይ በደቡብ አፍሪካ ሁከትና ጥቃት በአሳሳቢ መጠን መጨመሩን ያሳያል። ሚኒስትሩ አክለውም አስር ሺህ ተጨማሪ ፖሊሶች መመደብ በገና በዓል እና ከዚያም በኋላ ላሉት ጊዜያት ለውጥ የሚያመጣ መሆኑን በመግለጽ ለዜጎቻቸው ተስፋ ሰጥተዋል። ይሁን እንጂ ከደህንነት ጥናት ተቋም የወንጀል ተንታኝ የሆኑት ጋርትስ ኒውመን ጥርጣሬ አላቸው። ከአስር ዓመታት በፊት አንስቶ እየጨመረ የመጣው የግድያ ወንጀል እየጨመረ ሲሆን የሚጨምርበትን መጠን አስከፊ የሆነ መምጣቱን ገልጸዋል። የመንግስት ወንጀልን የመከላከል ጥረት እየቀነሰ መምጣቱንም ተናግረዋል። መንግስት ያለውን ትልቅ አቅም ማንቀሳቀስ አልቻሉም። ይህንን ስንል በአመት ወደ 8 ነጥብ 8 ቢሊዮን ዶላር ወይም ከ140 እስከ 150 ቢሊዮን ራንድ የሚደርሰውን ወንጀልን ለመከላከል እና ፍትህን ለማስፈጸም የተመደበውን በጀት ነው የምናወራው። ወንጀለኞችን ለፍትህ ለማቅረብ ቁጥራቸው 180 ሺህ የሚጠጉ ሰራተኞችን በሚገባ መጠቀም አልቻሉም። ለምሳሌ ኒውማን እንደ ኤሮፓ አቆጣጠር በ2012 አንስቶ እስካለፈው አመት ድረስ የደቡብ አፍሪካ ፖሊስ ለግድያ መፍትሄ መፈለግ አቅም በ50 ከመቶ ወርደዋል ይላሉ። መንግስት ለውጥ ለማምጣት እንዲችል ቢያንስ በራሱ በመንግስት ከተደገፉት አራት አጣሪ ኮሚሽኖች እና ባለፉት አመታት የነበሩትን የፖሊስ አሰራሮች ያጠኑትን የባለሙያዎች ቡድን አስተያየት መመልከት ይኖርበታል ሲሉም ኒውማን አሳስበዋል። ከፍተኛውን የደቡብ አፍሪካን ፖሊስ አገልግሎት አስተዳደር እርከን ሙሉ ለሙሉ እንደገና ከማደስ መጀመር አለብን። ምክንያቱም ችግሩ የሚጀምረው ከዚህ ነው። የአስተዳደር መዋቅሩ ከራሱ ጋር ጦርነት ውስጥ ነው። አንድ ሺህ ሴቶች አንድ ድምፅ የተባለው መንግስታዊ ያልሆነው ድርጅት መስራች ቲና ቲያርድ የወንጀል ስርዓቱን ለማሻሻል የሚቻልበት ብዙ መንገድ በመኖሩ ይስማማሉ። ጾታ ላይ የተመሰረተ ጥቃትን ለመቃወም አርብ በጀመረውና የ16 ቀናት በሚፈጀው ንቅናቄ ላይ ለመሳተፍም ተዘጋጅተዋል። ለሴቶች እኔም እንዲሁ የተሰኘውን የውይይት ክበብም አዘጋጅተዋል። ቲያርድ ይህን ያስረዳሉ። በሀገር አቀፍ ደረጃ ግን ለፕሬዚዳንቱ የሚላኩ ፖስት ካርዶች እያዘጋጀን ነው። በፖስት ካርዶቹ ላይ መፍትሄ እንሰጣቸዋለን። በሴትነታችን፣ ከኛ ከሴቶች የፈለቀ መፍትሄ። ለምሳሌ አንዳንዶቹ መፍትሄዎች ምንድን ናቸው የሚለውን ጥያቄ ቲያርድ ይመልሳሉ። በፖሊስና ማህበረሰብ አቀፍ በሆኑ ድርጅቶች መካከል ያለውን ግንኙነት ማጠናከር ፖሊስ በሚያዘጋጃቸው ስብሰባዎች ብቻ ሳይሆን በፖሊስ ጣቢያዎችን በኩል ድጋፍ ሊሰጡ የሚችሉ ብዙ ተጨማሪ ድጋፍ ሰጪዎችን ማሰልጠን። ያ ሲሆን ሴቶች ፖሊስ ወደሚያስፈልጋቸው አገልግሎት ሰጪዎች፣ ወደ ፍርድ ቤቶች፣ ወደ ክሊኒኮች ሲሄዱ ሊታጀቡ ይችላሉ። ቲያርድ በገጠር የጾታ ጥቃት የሚደርስባቸውን ሴቶች ደህንነታቸው ወደ ተጠበቀበት ስፍራ እስኪደርሱ ድረስ በሚሰጠው አገልግሎት ዙሪያም ስልጠና እየሰጡ መሆኑን ጨምረው ተናግረዋል። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስስ 12 ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ስርጭታችንን ነው እየተከታተላችሁት ያላችሁት። የመጀመሪያውን ምዕራፍ አገባደን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ እንገኛለን። እንግዲህ የኳታር የዓለም ዋንጫ ከተጀመረ ወዲህ እያደረግን እንደምንገኘው ዓለም በጉጉት የሚከታተለውን የዓለም ዋንጫ የምናደርግ በዛ ዙሪያ ያሉ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው። እንግዲህ የምዕራፍ ሁለት ቀዳሚ ትኩረታችን በካታር እየተካሄደ የሚገኘው የዓለም ዋንጫ ነው። መረጃዎችን በየቀኑ እየተከታተለ ወደ እናንተ የሚያደርሰው ባልደረባዬ ሀብታሙ ስዩም እዚህ አብሮኝ ስቱዲዮ ይገኛል። ሀብታሙ፣ እንኳን ደህና መጣህ። እንኳን ደህና ቆየሽኝ ስመኝሽ እንግዲህ ዓለም ዋንጫ ስድስተኛ ቀኑን ይዟል በእነዚህ ቀናት ውስጥ በተለይ ደግሞ በትናንትናና በዛሬ መካከል ያሉ ወቅታዊ መረጃዎችን ወደኛ ታደርሰናለ ከዛ በፊት ግን አንድ ጥያቄ የሚጠይቀህ ነገር አለኝ በልጅነትህ ኳስ የአለም ዋንጫ ጨዋታ እንዴት ትከታተል እንደነበር ታስታውሳለህ በእኔ ልጅነት ዘመን ቴሌቪዥን እንዲህ እንዳሁኑ በሰፊው የሚገኝ ስላልነበረ ቴሌቪዥን በነበራቸው ሰዎች ቤት በብዛት በቡድን ሄደን ነበረ በህብረት የምናየው። እንዲሁም ደግሞ አንዳንድ ጊዜ ደግሞ በቀበሌ መዝናኛ ጣቢያዎች፣ በሆቴሎች ውስጥ ሰዎች ሰብሰብ ብለው የሚመለከቱት የስፖርት መድረክ ነበረ። እንዲሁ የዓለም ዋንጫ ከተባለ ብቻሽን የምታየው ወይንም ደግሞ በብቻ እይታ ውስጥ ደስታው የሚገኝ አይነት ክንውን አይደለም። የአብሮነት መገናኛ ሌላ የትስስር መድረክ እንደነበረ አስታውሳለሁ። ምናልባት የአንቺስ ከኔ ጋር ተመሳሰሉ ይሆን? እኔ በተለይ አሁን መሰብሰብ ብለህ ስታነሳ ማስታውሰው በተለይ በዋናነት አባቴን ነው። ምናልባት ቤታችን ውስጥ የነበረው ብቸኛ ወንድ እሱ ስለነበረ ሊሆን ይችላል። ከሱ ጋር አብረን እናቴን ጨምሮ ተሰብስበን ሲናደድ እናደዳለን፣ ሲደሰት እንደሰታለን። ቡድኑ ሲያሸንፍ የሚደግፈው ከሱ በላይ የምንጨፍረው ትዝ ይለኛል እና እንዳልከው ይሄ አብሮ ኳስን ከቤተሰብ ከጓደኛ ከጎረቤት ጋር ተሰብስቦ የማየት ልማድ ይሄ ቀጥሎ የሆነ የሚለውን እኔም ለማወቅ ጓጓለሁ። ይህም በተመለከተ አዲስ አበባ የሚገኘው ዘጋቢያችን ኬኔዲ አባተ ተዘዋውሮ የተመለከተው አለ። እሱን እንከታተልና ተመልሰን ወደ አንተ መረጃዎች እንመጣለን። መልካም። ሀያ ሁለተኛው የፊፋ የዓለም ዋንጫ በኳታር ከተጀመረ ቀናት ተቆጥረዋል። በእነዚህ ቀናት ውስጥም ሰላሳ ሁለቱም በዓለም ዋንጫው የሚሳተፉ ቡድኖች አንዳንድ የምድብ ማጣሪያ ጨዋታቸውን አድርገዋል። በዛሬው ሁለት ሁለተኛ ጨዋታቸውንም የሚጀምሩ ይሆናል። ኢትዮጵያ በዓለም ዋንጫው የመሳተፍ እድል ገጥሟት ባያውቅም ኢትዮጵያውያን ግን በከፍተኛ ደረጃ የእግር ኳስ አፍቃሪያን ናቸው። እኛም በዚህ በአዲስ አበባ ስታዲየም ዙሪያ ተገኝተን የኳስ ደጋፊዎችን እስካሁን ያለውን የዓለም ዋንጫ እንዴት እንደተመለከቱ ጠይቀናቸዋል አስተያየታቸውን ሰምተን እንመለስ። ስሜ ምንያህል ጌታቸው እባላለሁ። የኢትዮጵያ እግር ኳስ ደጋፊዎች ማህበር ፕሬዚዳንት ነኝ። ያው ኳታሩ የዓለም ዋንጫ ታምራቱ እንደቀጠለ ነው። አያላን ሀገሮች ነጥብ እየጣሉ ያልተጠበቁ ሀገሮች ደግሞ ነጥብ በመጀመሪያው ዙር ነጥብ የያዙበት አድቫንቴጅ ነው። ምክንያቱም የእግር ኳስ ውበት ይሄ ነው። ያልተጠበቁ ሀገሮች ትልቅ ታሪክ እየሰሩ ነው። እንደ ሳውዲ አረቢያ፣ ጃፓን እና በጣም የእግር ኳስ ፍሰትም እያየን ነው ጥሩ በቃ ተመጣጣኝ የእግር ኳስ ፍሰት ነው እያየን ያለ ነው በኳታሮ የአለም ዋንጫ ፍሬው በቀለ ባላለሁ የኢትዮጵያ ብሄራዊ ቡድን ደጋፊዎች ማህበር መስራች እንደውም ፕሬዚዳንትም ነኝ እስካሁን ያየሁት ምንድን ነው የዓለም ፉትቦል ተቀራራቢ መሆኑን እየተመለከትኩኝ ነው ከጊዜ ወደ ጊዜ አህያ ላይ የነበሩትና በትንሽ ቡድኖች መካከል ላይ የመቀራረብ እኩል የመምጣት ፐርፎርማንስ እየታየ ነው ያለው አለም ዋንጫው ላይ ማለት ነው ትንሽ ቡድን የምትለው ነገር የለም ማለት ነው ሳውዲ አረቢያ ነው ያልተጠበቀው። ደስ ይላል። እኔ በራሴ ደስ ብሎኛል። መሆንም ያለበት ነው። እንደዚህ አይነት ድሎች እኛንም ስለሚያነቃ ማለት ነው እንችላለን። ሞራል ስለሚፈጥር ሌሎቹ ላይም ጥሩ ነው እንደዚህ አይነት ነገሮች ናስር ሰይፍ፣ ጂኬ ና ሰይፍ። እስካሁን ባየሁት ትናንት የመጨረሻው ጨዋታዎች የተሻሉ ናቸው እስካሁን ካየሁት ማን። ከዚያ በፊት ደግሞ ሳውዲ አረቢያ ከአርጀንቲና ጋር ያየነው ጨዋታ በጣም ማራኪና ሳውዲ አረቢያን ማለት እንደምጠብቃቸው ያገኙት ውድድር ነው። በጣም ምርጦች ነበሩ። ማሸነፍ የሚገባቸው ነበር፣ አሸንፈዋል። ማለት የዛሬ 10 ዓመት 20 ዓመት ያየውባቸውን ነገር አሻሽሎት በትክክል ነው የመጡት። አርጀንቲናን ሰው በግል ተጫዋቾቹን ነው የሚያየው፣ አርጀንቲናን ቲሙን አያየውም። አሁን ለምሳሌ ባርሴሎና ሜሲን ባርሴሎና ተጫውቶ መጥቶ አርጀንቲና ስትመጣ በጣም የተለያየ ነው አጫዋወታቸው ራሱ ግዛቸው ውዲ ይባላል። ዘንድሮ የዓለም ዋንጫ በእርግጥ እነ ጀርመን መሸነፍ ማለት አንኤክስፔክት ነው በጣም ኦቨር እንትስ የነ አርጀንቲና የነ ጀርመን መሸነፍ ትንሽ እንትኑ እንዲያምር እያደረገው ነው። በዓለም ዋንጫው እየተሳተፉ ካሉ አምስት የአፍሪካ ሀገራት መካከል ሁለቱ ማለትም የሰሜን አፍሪካ ሀገራት ቱኒዚያና ሞሮኮ ዜሮ ለዜሮ በሆነ አቻ ውጤት በመለያየት አንዳንድ ነጥብ አስመዝግበዋል። ከዛ ውጭ ያሉት ግን ሽንፈትን ያስተናገዱት እነዚህ የአፍሪካ ሀገራት ምን ያክል በተጠበቀው ደረጃ እየተጓዙ ነው? በዚህ ዙሪያም አስተያየታቸውን የጠየቅናቸው የአዲስ አበባ ነዋሪዎች ሀሳባቸውን አጋርተውናል። የአፍሪካ ብሮች መቀዛቀዝ ይታይባቸዋል። ትናንትና ግን ጋናን ጥሩ እንቅስቃሴ አድርጓል ከፖርቱጋል ጋር ባይሳካለትም ማለት ነው። ምናልባት እስከ ስምንቱ ድረስ ሊጓዙ ይችላሉ የሚል ግምት አለኝ። በተለይ የቱኒዚያ ቡድን ለእኔ የአፍሪካ ሀገራቶች እንደሆነ በደቡብ አፍሪካው የአፍሪካ የዓለም ዋንጫ ላይ የነበረው ሞራል እና ተነሳሽነት በኳታሩ የዓለም ዋንጫ ላይ እያየንባቸው አይደለም አለምና በባለ መግባባት ነገር ይታይባቸዋል። ምክንያቱም የኔነት ስሜት እያየንባቸው አይደለም ግን ለእኔ ከምድባቸው የሚያልፈው አይመስለኝም። እስካሁን ከታዩ ጨዋታዎች በመነሳት ማን ለፍጻሜ ይደርሳል በሚለውም ላይ ግምታቸውን አስተያየት ሰጪዎቻችን አስቀምጠዋል። ይበላልን ብዬ የማስበው ብራዚልን ነው የብራዚልም ደጋፊ ነው። ግን ፖርቹጋል እና ብራዚል ለዋንጫ ቢደርሱ ደስ ይለኛል። የአውሮፓ ሀገሮች እንትን ሚሉ ይመስለኛል። ግን ብራዚል ብራዚል ወደ ፍጻሜ የምትገባ ይመስለኛል። ብራዚል እና ደግሞ አርጀንቲና ካየኋቸው ቡድኖች መካከል ብራዚል ቡድን ነው። ፋይናልም ብራዚልን እጠብቃለሁ። ፈረንሳይም ምናልባት እስከ ፋይናል ትያለች ብዬ ገምታለሁ። በኢትዮጵያ የዓለም ዋንጫን ጨምሮ የተለያዩ የኳስ ውድድሮች በአብዛኛው ከዚህ ቀደም ተሰባስቦ ማየት የተለመደ ነው። አሁን ግን እነዚህን ጨዋታዎች በቤት ውስጥ የተለያዩ ቴክኖሎጂዎችም አማራጮችን እያሰፉ ስለሆነ በቤት ውስጥ መመልከት እንዲሁም በግለሰብ ደረጃ መመልከት እየተለመደ መጥቷል። ለመሆኑ የኳታሩን የዓለም ዋንጫ አስተያየት ሰጪዎቻችን በምን መልኩ ነው እየተከታተሉ ያሉት? የትኛውንስ ይመርጣሉ? ይህ ግሎባላይዜሽን አሁን በየቤቱ ነው። ለምሳሌ ስልኬ ጋር ዲስቲቪ ያለ ገብቶና ቁጭ እየማየት ይችላለሁ። በየቤቱ ደስቲ ያለ እንደ በፊቱ ተሰብስቦ አይታይም። ስቴዲየሙ አሁን ስቴዲየም አካባቢ ነው ያለው። እንትን የለም እንቅስቃሴ የዓለም ዋንጫ እንደ ድሮ እንትን ዓለም በደንብ በአንድ ላይ ሲሆን ነው ደስ የሚል። ሆነ ልመ እኔ ኳስን ድሮም ሆነ ሰው ሲጮህ አልጮህም። እኔ ኳስን ነው የማየው። ገብቷል ተሰባስበው የማየት ብዙ አዲስ አበባ ሲሄድም ካልሆነ በስተቀር ሌላ ቦታ ባላይ ደርስ ይለኝ አላይም። እኔ የምመርጠው ተሰባስበው ማየትን ነው። ተሰባስበው ማየትን ነው። አንዳንድ የቴክኖሎጂዎች ሲመጡ ጥሩ ነገራችንንም አፍርሰው ነው የሚሄዱት። ገብተዋል የዛሬ የሩሲያዊ አለም ዋንጫ የካሜሮ የደቡብ አፍሪካዊ አለም ዋንጫን መስቀል አደባባይ ላይ ነበር ታድመን በጣም ደስ መኪና ጣራ ላይ ሆነን ኢትዮጵያ የምትጫወት ነበር እኮ የሚመስለ የአንድ ሀገር ደጋፊ ለብቻ፣ የአንዱ ሀገር የፖርቱጋል ደጋፊ ለብቻ፣ ብራዚል ደጋፊ፣ አርጀንቲና ደጋፊ በቃ በሚያምር ሚሊ አዳራሽ ነበር ስናይ የነበረው። በአሁኑ እያንዳንዱ ቤት ቴክኖሎጂ ገብቷል። ቴክኖሎጂ ቤት ውስጥ አለም እጅግ ላይ ማለ በሞባይል ህም ማየት ትችላለ። ስለዚህ ለእኔ የበፊቱ ነው የምመርጠው፣ ምክንያቱም ብትል የማንተዋወቅ ሰዎች እንተዋወቃለን የማንተዋወቅ ሰዎች እንተቃቀፋል። በቃ ደስ የሚል ነበረ። ህብረትም ፍቅርም አንድነትም ነበር። የ2018ቱን አለም ዋንጫ ሞስኮ ነው ያየሁት። ስለዚህ የባለፈውን ነው ምነግርህ ማለት ነው። ከዛ በፊት የነበሩትን ከዛ በፊት የነበሩት ያው እንግዲህ ታውቃለህ፣ በሰው ቤቱ ሰብሰብ ብለህ አንድ ላይ ሆነ፣ ጠጋ ጠጋ በሉ ምናምን እየተባለ የሚታይበት ዘመን ኳስ ያየ ነው። አሁን ያው ግሎባይዜሽን ያመጣው ነገር ነው። አለም መንደር እየሆነች ነው። ሁላችንም ቤት ውስጥ ኳስ ገብቷል። ቴሌቪዥን ዋለ ደስ ይላል። ግን ኳስን ያው እስሌም ውስጥ ሆኖና አንድ ላይ ሆኖ ማየት ደግሞ ይበልጥ ደግሞ አስደሳች ነው። በየአራት አመቱ የሚካሄደው የፊፋ የዓለም ዋንጫ እንደተለመደው በኳታርም አዳዲስ ክስተቶችን ያልተጠበቁ ውጤቶችንም እያስመለከተን መካሄዱን ቀጥሏል። ለፍጻሜው ማን ሊደርስ ይችላል? የአፍሪካ ቡድኖችስ እስከምን ድረስ ሊጓዙ ይችላሉ? አብረን የምንመለከተው ይሆናል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ የኳስ አፍቃሪዎች ከመነሻው ለልዩ ትኩረት ሰጥተው እየተከታተሉት ይገኛሉ። የዓለም ዋንጫን እንደተከታተል ነው። የአብሮ የማየቱ ነገር ምናልባት ከቴክኖሎጂ መስፋፋት ጋር ተያይዞ የቀዘቀዘ ይመስላል፣ ግን አልጠፋም። አሁንም ያንን የሚያደርጉ ሰዎች አሉ። ኬኔዲ አባትን ለዘገባው እናመሰግናለን። ሀብታሙ፣ ወደ አንተ ልመለስ ነው። ከዚህ ከኳታሩ ያለም ዋንጫ ጋር ተያይዞ ትላንት ከኢትዮጵያ ብሔራዊ ቡድን አሰልጣኝ አቶ ውበቱ አባተ ጋር አነጋግረሃቸው ነበረ። እስካሁን ባሉ ጨዋታዎች ዙሪያ ምን አይነት አስተያየት ሰጡ? መልካም እንግዲህ ስመኝሽ፣ አንቺም እንዳልሽው ትናንትናም ለአድማጮችና ለተመልካቾች ቃል እንደገባ ነው የኢትዮጵያ ብሔራዊ ቡድንን አሰልጣኝ ውበቱ አባተን አነጋግረናቸዋል። እንግዲህ በአሁኑ ወቅት የኢትዮጵያን ብሔራዊ ቡድን የሚያሰለጥኑት አሰልጣኝ ውበቱ አባተ ከአሁኑ ኃላፊነታቸውም በፊት ቢሆን በኢትዮጵያ የእግር ኳስ አፍቃሪያን ዘንድ አዲስ ሰው አይደሉም። ኢትዮጵያ ቡና፣ እንደ ደቢትና አዳማ ከተማን የመሰሉ የሀገር ውስጥ ክለቦችን ለውጤት ያበቁ አሰልጣኝ ናቸው። አሰልጣኝ ውበቱ የካታሩን ዓለም ዋንጫ አስመልክተን የነበረንን አጭር ቆይታ የጀመሩት እስካሁን ከተደረጉ ጨዋታዎች ውስጥ ያልተጠበቀ ያሉትን ውጤት በማካፈል ነው። አዎ ከተጀመረ ጥቂት ቀን ቢሆኑም የተወሰኑ ጨዋታዎች ተደርገዋልና ከሳውዲ አረቢያና አርጀንቲና ጨዋታ ብንነሳው ለሁለቱ ቡድኖች ዓለም አቀፍ ስፖርት ቤተሰብ የሚሰጠው ግምት አለ። እኛን ጨምሮ አርጀንቲና ቅድመ ግምት ሁላችንም ሰጠን ነበርና ያው የሁላችን ግምት ፑርሽ ያደረገ ውጤት ነው ያየነው እና ሁለተኛው የጃፓን ና የጀርመን ጨዋታ እንደዚህ ትልቁን ግምት ከተል የነበረው የዓለም ሻምፒዮና ጀርመን ነውና ጀርመን በዛ ጨዋታ ተሸንፋ መውጣቷም እንደዚህ የአንድ ተጠቃቂ ክስተት ነውና እንግዲህ ከወዲሁ በደረጃ ዝቅተኛ ግምት የምንሰጣቸው ቡድኖች ጠበቀ ውጤት ያስመዘገቡበት የዓለም ዋንጫ ሆኖ ነው እያየን ያለነው። እንግዲህ ዘንድሮ አፍሪካ በአምስት ሀገራት ማለትም በሴኔጋል፣ ጋና፣ ካሜሩን፣ ቱኒዚያ ና ሞሮኮ ትወክላለች። የኒህ ቡድኖችን ወቅታዊ አቋም በተመለከተም ሀሳባቸውን አጋርተውናል። በነገራችን ላይ እሳቸውን ይህን አስተያየት በሚሰጡበት ጊዜ ጋናና ፖርቹጋል ገና ጨዋታ አላደረጉም ነበረ። በተለይ የሴኔጋልን ቡድን በተመለከተ ቀጣዩን ብለውናል። በመጀመሪያው ቀን በኒዘርላንድ የተሸነፈችው ሴኔጋልን ጨምሮ በእርግጥ ጠንካራ ተፎካካሪ ሲሆናል ልትጓ ትችላለች ብዬ በግሌ አስቤ ነበር። ውድድሩ በተቃረበበት ጊዜ የሳዲዮ ማኔ መጎዳት አንድ ትልቅ ክፍተት እንደሚፈጥር ሁላችንም የተረሰ ነው ብዬ አስባለሁ። ያው ለ በርካታውን ነገር መወጣት የሚችል ትልቅ ተጫዋች ነው ያጣችው፣ መሪም ጭምር ነው ያጣችው። ግን ያም ቢሆን በጨዋታው ጥሩ ፐርፎርም አድርገው ነበረ። ምናልባት ጨዋታውን ከተከታተልከው የጨዋታው መጠናቀቂያ ሰዓት ላይ ነው ዜጎችን ያስተናገዱት። እናትሽን በእውነት ሽንፈት አይገባቸውም ብዬ ነው ማስበው። ኔዘርላንድ ጥሩ ቡድን ነው፣ ያን ቢሮ ግን ቢያንስ አቻ መውጣት ችሉ ነበር። እና ምናልባት በዚህ የመጀመሪያ ጨዋታ መሸነፋቸው አንድ ተግዳሮት ካልሆነባቸው በስተቀር በቀጣዩ ጨዋታ ተስተካክሎ መግባት ከቻሉ ወደ ቀጣዩ ዙር ለማለፍ እድል ይኖራቸዋል እያስባ እንግዲህ የአሰልጣኙ ውበቱ አባተ በቅርብ ጊዜያት የአፍሪካ ዋንጫ ማጣሪያዎችን ጨምሮ ኢትዮጵያ ብሔራዊ ቡድኗ በተለያዩ ዓለም አቀፍ መድረኮች ላይ መልካም ውጤት እንዲያመጣ እያገዙ ያሉ አሰልጣኝ ናቸው። ኢትዮጵያስ የዓለም ዋንጫን በመሰለው መድረክ መቼ ትቀርባለች ብለን ጥያቄ አቅርበንላቸዋል። ያላቸውን ምላሽ እንስማ። መንግስት የሚመለከት ጉዳዩ ላይ ያሉ ስቴክ ሊያሳስብ የሚችል ጥያቄ ነው የጠየቀኝ። በግሌ ግን አንድ ጥሩ ኦፖርቹኒቲ ያለ ይመስለኛል ከፊት ምናልባት የሚቀጥለው አፍሪካ ዋንጫ ምናልባትም ብቻ ሳይሆን በእርግጠኛነት የአፍሪካ የተሳትፎ ቁጥር ከአምስት ወደ ዘጠኝ ያድጋል። ስለዚህ ይህንን ታርጌት አድርጎ በቀጣይ ሁለት የአለም ዋንጫ ውድድሮች ላይ አትሊስት እንደው በቅርብ እኛም እያለን በእያለን ስል ፈጣሪ ነው የሰውን ጊዜ ነው በእድሜያችን ኢትዮጵያን በዚህ መድረክ ላይ አያታለሁ ብዬ አስባለሁ። ለዛ ግን ዝም ብሎ መመኘት ብቻ ሳይሆን በደንብ መስራት፣ ብዙ ጥረት ማድረግ፣ እንደ መንግሥት ታቅዶ መሰራት አለበት። ሌላው ቀርቶ የተገለልንበትን በሜዳችን የመጫወት እድል ራሱ ለማግኘት እየተሰራ ያለው ስራ እጅግ በጣም ቀርፋፋ ስለሆነ እንደዚህ አይነት ነገር ሲታይ ተስፋ ሊያስቆርጥ ይችላል። ግን መንግሥትን የሚመለከታቸው አካላት ካሉበት ነገር ነቃ ብለው ይህንን አገርን ወደሆነ መስመር የመመለስ ስራ በጋራ መሰራት አለበት ብዬ ነው የማስበው። እንደኔ ግን ኢትዮጵያን በዓለም ዋንጫ ለመጀመሪያ ጊዜ እናያታለን ብዬ አስባለሁ። አፍሪካ ዓለም ዋንጫ የተካፈለ ቡድን የለም። እኛ የመጀመሪያዎች እንሆናለን ብዬ አስባለሁ ከፈጣሪ ጋር በቱ አባተ ጋር ያደረግነው ቃለ ምልልስ ሙሉ ቅጂ በዌብሳይታችን ላይ ይቀርባል። በዚያ ሄዳችሁ እንድታዳምጡትም እንጋብዛለን። የዛሬ ስፖርታዊ መረጃ ሰዓታችንን ከመደምደማችን በፊት የዛሬ የዓለም ዋንጫ ጨዋታዎችን ለአድማጭና ለተመልካቾች እናስታውሳቸው። ዛሬ አፍሪካውያንን ደስ የሚያሰኙ ውጤት ተሰምቷል። ሴኔጋል አዘጋጇን አገር ካታርን ሶስት ለአንድ በማሸነፍ ወደ ቀጣይ ዙር የማለፍ ዕድሏን ከፍ አድርጋለች ብላይዲያ ፋማራ ዲዶ ሼክ ዲንግ ለሴኔጋል ጎሎችን ሲያስቆጥሩ ካታር በማማዱ ሞንታሪ አማካኝነት በሴኔጋል መረብ ላይ አንድ ጎል አስቆጥራለች። በአጠቃላይ ውጤት ሴኔጋል ካታርን ሶስት ለአንድ አሸንፋለች። ትናንት ከስቱዲዮ ከወጣም በኋላ በሉሴል ስቴዲየም ብራዚልና ሰርቪያ ተገናኝተዋል። የአማረ የኳስ ጥበብ የታየበት እጅግ ደስ የሚል ጨዋታ ነበረ። ብራዚል ሰርቢያን ሁለት ለዜሮ ረታለች። ለብራዚል ሁለቱን ጎሎች ያስቆጠረው የእለቱ ኮከብ ሪካልሰን ነበረ። በተለይ ሁለተኛውን ጎል ያስቆጠረበት መንገድ የማህበራዊ መገናኛዎች መነጋገሪያ ሆኖ ውሏል፣ አምሽቷል። እንደ አክሮባቲስት ተገለባብጦ ነበረ ኳስዋን ከመረቡ ያዋላት። ዛሬ አመሻሹን በሐመድ ቢን አሊ ስቴዲየም ኢራንና ዌልስ ተጫውተዋል። በጭማሪ ሰዓት ኢራን ሁለት ጎሎችን አከታትላ በማስገባት ያልተጠበቀ ባለድን ሆናለች። ዌልስ በቀይ ካርድ አንድ ተጫዋቿን ማጣቷ ሁኔታዎችን ቀይሯል። ራሚን ራዜንና ና ሮዜብ ቼሽሚ ኢራንን ለድል አብቅተዋል። ኢራናውያን ነዋሪዎች ታዲያ የዋና ከተማቸው ትሄራንን ጎዳናዎች በማጨናነቅ ደስታቸውን ሲገልጹ የሚያሳዩ ምስሎች ሮይተርስን በመሰሉ አውታሮችም ታይተዋል። አመሻሹን ኔዘርላንድስ ና ኢኳዶር ተጫውተዋል። እንዲሁ ጨዋታው የተጠናቀቀው አንድ ለአንድ አቻ በሆነ ውጤት ነው። ለኔዘርላንድስ ኮዲ ጋክፖ ለኢኳዶር ደግሞ ኢነር ቫሌንሺያ ጎሎችን አስቆጥሯል። በነገራችን ላይ የኢኳዶሩ ኢነር ቫሌንሺያ በሶስት ጎሎች እስካሁን ድረስ የዓለም ዋንጫው የጎል ኮከብ የጎል አስቆጣሪ ሆነዋል። ስመኝሽ፣ ለአሁኑ ያሉኝ መረጃዎች እነዚህ ናቸው እስካሁን ድረስ የተደረጉ ጨዋታዎችን በተመለከታል። ሀብታሙ ለመረጃዎቹ እጅጋር ገና እናመሰግናለን። ከመሰነባበታችን በፊት ግን መጪው ቅዳሜና ሁድ ነው፣ በርካታ የኳስ አፍቃሪዎች በቤታቸው ሆነው ዘና ብለው ጨዋታዎችን የሚከታተሉበት ቀን ነው። ና በመጪዎቹ ቀናቶች እነማን ናቸው የሚጫወቱት የሚለውን ጠቆም አድርገን ብናልፈስ መልካም። እንግዲህ አሁን የእኛን ስርጭት ከጀመርንበት ሰዓት ጀምሮ ብናይ እንግሊዝ ና ዩናይትድ ስቴትስ እየተጫወቱ ይገኛሉ። እስካሁን ድረስ ውጤቱ ዜሮ ለዜሮ ነው። በነገው እለት ቱኒዚያ ከአውስትራሊያ፣ ፖላንድ ከሳውዲ አረቢያ ፈረንሳይ ና ዴንማርክ እንዲሁም ደግሞ አርጀንቲና ና ሜክሲኮ ጨዋታ ያደርጋሉ። የሞቀ የዓለም ዋንጫ ክንውኖች በሳምንቱ ማገባደጃዎች እንደሚካሄዱ ይጠበቃል። እነዚህ ናቸው ያሉን መረጃዎች። እንግዲህ የኳስ አፍቃሮችም ዘና ብለው ጨዋታዎች እንደሚከታተሉ ተስፋ እናደርጋለን። መረጃዎችን ሰኞ ተመልሰን እዙ ስቱዲዮ እንገናኛለን። ማድረሳችንን እንቀጥላለን። እናመሰግናለን ለዛሬው። ከቅዳሜና ወደ የሚደረጉ ጨዋታዎችን በተመለከተ በሬዲዮ እንዲሁም በዌብሳይታችንና በማህበራዊ መገናኛ መንገዶቻችን መረጃዎችን ማድረስ እንቀጥላለን። ለዛሬ ወደ ተመደበው ቀጣዩ መሰናዶ ነው የምናልፈው። ባለፈው ሳምንት የተገባደደውን የአየር ንብረት ጉባኤ የሚተነትን ነው። የዘንድሮ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ዋና አጀንዳ ከነበሩ ቁልፍ ጉዳዮች አንዱ የአፍሪካ ሀገራት የካርበን ክሬዲት ተጠቃሚ እንዲሆኑ የሚያስችላቸው አዲስ እንቅስቃሴ ነው። ለመሆኑ ካርበን ክሬዲት ምንድን ነው? በአየር ንብረት ለውጥ ምክንያት በሚደርሱ እንደ ድርቅ፣ የጎርፍ አደጋና የምርት መጥፋት የመሳሰሉ ተጽዕኖች ምክንያት ከፍተኛ ችግር ውስጥ ላሉ አርሶ አደሮችና አርብቶ አደሮችስ ምን ትርጉም አለው? ለእነዚህ ጥያቄዎች ለማግኘት የተለያዩ አርሶ አደሮችና የአካባቢ ጥበቃ ባለሙያዎችን አነጋግረናል። ቀጥሎ ይቀርባል። ለወትሮው ሚያዚያና ግንቦት ወሮች በአማራ ክልል ምስራቅ ጎጃም ዞን ለሚኖሩ አርሶ አደሮች የዘር ወቅት ነበር። ዘንድሮ ግን ዝናብ በወቅቱ ባለመጣሉ በአካባቢው በብዛት የሚመረተው በቆሎና ጤፍ የተዘራው በሰኔ መጨረሻ ነበር። ያም ሆኖ ግን እህል በሚሰበሰብበት ኅዳር ወር በድንገት የጣለው በረዶ የቀላቀለ ዝናብ በ2116 ሄክታር ላይ የተዘራ በቆሎ፣ ስንዴ፣ ጤፍ ጓያ ሽምብራና ሌሎች የጥራጥሬ እህሎችን ሙሉ በሙሉ አውድሟል። ከዘጠና ሶስት ሺህ ኩንታል በላይ የሚጠጋ ምርትም ጠፍቷል። አቶ ሸጋው ነብሮ በቢቡኝ ወረዳ ሽማቦ ቀበሌ ውስጥ ምርታቸው ከወደመባቸው አርሶ አደሮች አንዱ ናቸው። ዝናቡ ወግልም ሲል ማሽላው እንደተጨናነቀ፣ ጤፉ ምኑም እንዳለ አሁን ግን አጨዳ ላይ ነበርነ አጨዳ ሊጀመር ሲል ጤፉን እንደገና ዝናብ መጣ። ጎርፍ እንትን በረድ የከላከለ ዝናብ ህዳር ሶስት ቀን ምሽት አራት ሰዓት አካባቢ ማለት ነው። በጣም በኃይለኛው ሁለት ሰዓት ሀያ አካባቢ ድረስ በረድ ያላቋረጠ ዝናብ ታለ። አሁን አርሶ አደሩ ተምርት የተለያየበት ወቅት ነው ማለት ይቻላል በዘንድሮ ዓመት ማለት ነው። እንደኛ ቀበሌ በደቡብ ክልል አለ ልዩ ወረዳ ነዋሪ የሆኑት አርሶ አደር አዳም አዲሱም እንዲሁ ለሶስት ተከታታይ ወቅቶች ዝናብ ባለመዝነቡ በአካባቢው በስፋት ይመረቱ የነበሩ እንደ በቆሎ ጤፍና ማሽላ የመሳሰሉ ምርቶች ምርት እንዳልሰጡ ይናገራሉ። ኦላና ወይና ደጋ ነው አየር ንብረቱ። አርሷል ይሄ ሰርቷል ሰርቷል። ያው የተሰራ ሁሉም በቃ በዝናብ ጥረ ያው እንደተቃጠለ ነው ሰው እንዲሁም እስከ መውደቅ ህዝቡ በጣም ከፍተኛ ድርቅ ላይ ነው አለ ታ በመንግስት በኩል ነው በዚሁ በደቡብ ክልል አማሮ አካባቢ በግጭት ምክንያት ከመኖሪያቸው ተፈናቅለው ላለፉት ሰባት ዓመታት በቀርሳ ቀበሌ በስደት የሚኖሩት አርሶ አደር ጴጥሮስ ቤንጆም የተለያዩ ሰዎችን ማሳ በማረስ ቢያንስ ቤተሰቦቻቸውን ለመደገፍ ቢሞክሩም በዝናብ እጥረት እርሳቸውም ሆነ የአካባቢው ማህበረሰብ ምርት ማግኘት እንዳልቻለ በምሬት ያስረዳሉ። ጊዜ ቡና ምርት ነበር። የቦቆሎ፣ ቡና፣ ኢንሴት የሚባል ነገር አለ። ማንጎ የተባለ አቡካቶ፣ ብዙ ሽንኩርት፣ ቲማቲም ምንም የአይነት ሽንኩርት ሁሉ አይነት የአገኛ አካባቢ አካባቡ በጣም ሁሉ ይህል አይነት ይፈልግ ነበረ የምትል አይነት አልነበርም ሁሉ ይወስድ ነበረና ና ያው የአካባቢ አየር ሁኔታ በጣም እንደ ፍላጎታችን አይደለም በጣም ጦርነት አለ። በጣም ድርቅም አለ። እነዚህ አርሶ አደሮች የአየር ንብረት ለውጥ ባስከተለው የዝናብ እጥረት ከፍተኛ የሙቀት መጨመር ወይም ወቅቱን ያልጠበቀ ዝናብና ጎርፍ ምክንያት ለከፍተኛ ችግር የተጋለጡ ናቸው። ለአምስት ተከታታይ ወቅቶች ዝናብ በወቅቱ ባለመዝነቡ የኢትዮጵያን ደቡብና ደቡብ ምስራቅ አካባቢዎችን ጨምሮ በአፍሪካ ቀንድ የተከሰተው ለአርባ ዓመታት ያልታየ ከፍተኛ ድርቅ ሚሊዮኖችን የእርዳታ እጅ ጠባቂ አድርጓቸዋል። በምዕራብ አፍሪካም እንዲሁ ወቅቱን ያልጠበቀ ዝናብ ያስከተለው ጎርፍ በሚሊዮን የሚቆጠሩ ሰዎችን ከቤት ንብረታቸው አፈናቅሏል። ላለፉት ሁለት ሳምንታት በግብፅ ሻርም አል ሼክ ሲካሄድ የቆየው 27ተኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ የተካሄደውም በርካታ አፍሪካውያን የአየር ንብረት ቀውሶች ባስከተሏቸው የተፈጥሮ አደጋዎች ምክንያት ስቃይ ውስጥ ባሉበት ወቅት ነው። ጉባኤውን ከዚህ ቀደም ከነበሩት 26 ተመሳሳይ ጉባኤዎች ለየት የሚያደርገው ግን የአፍሪካ ሀገራትን ተጠቃሚ ሊያደርግ የሚችል የተባለ አዲስ የካርበን ክሬዲት ወይም የካርበን ልቀት ድርሻ ሽያጭን የሚያበረታታ ፕሮጀክት እንዲቋቋም መደረጉ ነው። ይህ ካርበን ክሬዲት ጽንሰ ሐሳቡ ምንድን ነው? የስነ ህዝብ ጤናና አካባቢ ጥበቃ ኮንሰርቲየም የስምጥ ሸለቆ ፕሮጀክት አስተባባሪ የሆኑት አቶ አበባየው ካሳይ ያብራራሉ። ያደጉ ሀገራት ሚሽናቸውን ዳይሬክትሊ መቀነስ ካልቻሉ እንደ አማራጭ በታዳጊ ሀገራት ውስጥ የተለያየ የካርበን ስክስትሬሽን ወይም ካርበን ዳክሳይድን ሪዝኑ የምናደርግባቸውን መንገዶች በመጠቀም ለታዳጊ አገራት ታዳጊ ሀገራት ላይ ኢንቨስት በማድረግ ወይም ካርበን ክሬዲት በመግዛት ኢሚሽናቸውን ኒውትራላይዝ እንዲያደርጉ ያው መጀመሪያት የኪዮቶ ፕሮቶኮል ላይ አቅጣጫ ተቀምጧል። አቶ አበባየው ካርበን ዳይኦክሳይድን ጨምሮ ሌሎች በርካታ በካ የተፈጥሮ ጋዞችን በከፍተኛ ሁኔታ ወደ ከባቢ አየር የሚለቁት ያደጉ ሀገራት የሚገዙት ካርበን ክሬዲት ኢትዮጵያን ጨምሮ በአፍሪካ ሊደረጉ የሚገባቸውን የአካባቢ ጥበቃ ስራዎች ለማገዝ ይረዳል ይላሉ። ካርበን ክሬዲት ከሁለት መልክ ነው ተግባራዊ የሚሆነው። አንደኛው ካርበን ልቀትን ማስወገጃ መንገዶች ናቸው። ለምሳሌ እንደ ሀገራችን ኢትዮጵያ፣ እንደ አፍሪካም ራሱ ብዙ ስራዎች እየተሰሩበት ያለው እና ጥሩ ፖቴንሻል የሆነው አንደኛው ደን ጥበቃና ከመሬት አስተዳደር ጋር በተያያዘ ምሳሌ የተለያዩ ዛፎችን የመትከል የመንከባከብ፣ ኢንፎረስቴሽን እና ፎረስቴሽን እና ይሄ ደግሞ ሬድ ፕላስ የሚባለው ኢኒሽቲቭ አለ። ሌላው ብዙ ህይወትን ከመጠበቅ ጋርም እየተያያዘ ነው ሌላው የሚነሳው ስነ ምህዳርን እንዲያገግም የማድረግ ሁኔታ ነው ይህም ትልቅ ፖቴንሻል ነው ከኢሚሽን ሪሙቫል ወይም ቴክስፕሬሽን ጋር በተያያዘ ሌላው ደግሞ እንግዲህ ምናልባት እኛ ሀገር ቴክኖሎጂ ላይኖር ይችላል ዳይሬክት ኤር ካፕቸር የሚባል አለ በቴክኖሎጂ በመታገዝ ካርበን ዳክሳይድን ከአትሞስፌር ውስጥ የማስወገድ ሁኔታ ነው ሁለተኛው ደግሞ የኢሚሽን አቮይዳንስ የሚባለው ወይም የካርበን ዳክሳይድ ልቀት እንዳይኖር ማድረግ እና መቀነስ ይሄኛውም ደግሞ ከምን ጋር እያዛ ሪኒዋብል ኢነርጂ እና ኢንፍራስትራክቸር ቀጥታ ካርበን ልቀትን የማያመጡ የተለያዩ የልማት ተግባራትን የመስራት ሁኔታ ለምሳሌ እንደ ሃይድሮ ኤሌክትሪክ ፓወር፣ ሶላር ኢነርጂ እና የመሳሰሉትን መስራት ነው። ሌላው ደግሞ ኢነርጂ ኤፊሽንሲ ወይም ከሀይል ጋር በተያያዘ ለምሳሌ ህብረተሰብ አቀፍ ግሪንሃውስ ጋስ ልቀትን ማስወገጃ እና መቀነሻ ፕሮጀክቶችን መስራት ነው። ለምሳሌ ለሀገራችን ብናነሳ የማገር ቆጣቢን በስፋት በማሰራጨት የካርበን ልቀትን ለመቀነስ ብዙ ስራዎች እየተሰራ ነው ያለው። የአየር ንብረት ተጽዕኖ ቀጥተኛ ክንዱን የሚያሳርፍባቸው አርሶ አደሮችና አርብቶ አደሮች የዓለም መንግስታት በየዓመቱ ስለሚሰበሰቡበት ጉባኤም ሆነ የካርበን ክሬዲት ሀሳብ የሚያውቁት ነገር የለም። ወረዳው ገና የተቋቋመ ስለሆነ ምንም ብዙ እስከ ቴሌቪዥን የለም። መብራት ችግርም አለ። አንተ መጠላ ይሰፋል። ስለዚህ ብዙ መረጃዎችን እናውቅ ልክ እንደ አቶ አዳም አቶ ሸጋውም የግብርና ባለሙያዎች ከሰጧቸው መረጃ ውጭ ስለ አየር ንብረት ለውጥ ጉባኤም ሆነ ካርበን ክሬዲት የማውቀው ነገር የለኝም ይላሉ። ያው በግብርናዎች እንዲህ አየር ንብረት እንዳይዛባድ እናት መንጥሩ ምን ምን ሲባል ያው እንረዳ ነበር ማለት ነው። መልሶ እንዲጠካ ቦታው ማለት ነው እያደረግን ያለንበት አጋጣሚ ነበር። ያው እንግዲህ ዙሮ ያም ለውጤት ሳይደርስ በሰልፍ ላይ ቀረ ማለት ይቻላል ማለት ነው። ኬንያ ማላዊ፣ ጋቦን፣ ናይጄሪያ እና ቶጎ የካርበን ገበያውን በፍጥነት ለመቀላቀል ቃል ከገቡ የአፍሪካ ሀገራት መካከል ጥቂቶቹ ናቸው። መንግስቶቻቸው እየተቀበሉት ያለውን የካርበን ልቀት ድርሻ ሽያጭ ያልተረዱት የችግሩ ገፈት ቀማሽ አርሶ አደሮች እና አርብቶ አደሮች፣ ታዲያ የዚህ ሽያጭ ተጠቃሚ የሚሆኑት በምን መልኩ ነው የሚለውን አቶ አበባየው በምሳሌ ያስረዳሉ። ካርቦን ፕሮጀክት ይባላል እና በዛም የደቡብ ምዕራብ ኢትዮጵያ ማህበረሰብ ተጠቃሚ ሆነዋል። ምንድነው እሱ? መጀመሪያ አካባቢው በጣም የተራቆተ ነበረ። ነገር ግን አካባቢው እንዲያጋግም በተሰራው ፕሮጀክት ትልቅ ጥቅም ማህበረሰቡ አግኝቷል። ምናልባት ከዚህ ጋር በተያያዘ የካርበን ክሬዲት ጥቅሞች፣ አንደኛ የአፍሪካ ውስጥ ያሉ ማህበረሰቦች አንድ አካባቢን በተለያየ መልኩ በደን ልማት በፎረስትሪ ሊሆን ይችላል፣ በስነ ምህዳር እንዲያገግም ማድረግ። ሌላው ደግሞ በኢሚሽን አቮይዳንስ ጋር በተያያዘ ትልቅ ፖቴንሻል አለው እና ዓለም አቀፍ ካምፓኒዎችና በተለይ የሚያድጉ አገራት ለሚለቁት ካርበን ዳክሳይድ ለዛ ኦፕሴት የሚሆን በታዳጊ ሀገራት የተለያዩ ኢንቨስትመንቶችን ያደርጋሉ። አንዳንድ የአካባቢ ጥበቃ ባለሙያዎችና የመብት ተሟጋቾች ግን ይህ የካርበን ገበያ በረጅም ጊዜ እንዲመጣ የሚፈለገውን የከባቢ አየር ሙቀት ለመቀነስም ሆነ የአየር ንብረት ለውጥን ለመግታት አያስችልም በማለት ይቃወሙታል። ይህን ስጋት በተወሰነ መልኩ አቶ አበባየውም ይጋሩታል። በተለይ እንደ አውሮፓያን አቆጣጠር በሁለት ሺህ ሀምሳ የካርበን ዳይኦክሳይድ እና ሌሎች በካይ ጋዞችን ልቀት ለማስወገድ የተቀመጠውን ግብ ለመምታት እንቅፋት እንደሚሆን ቢያምኑም ለጊዜው ያለውን አማራጭ መጠቀም ግን የተሻለ ነው ይላሉ። ባለው ቻንስ ሀገራት መጠቀም አለባቸው። ጋፖችን ቢኖሩ ማህበረሰቡ መጠቀም አለበት ነው። የካርበን ክሬዲት ፕሮጀክቶች ጠቀሜታ አንደኛ፣ አሁን ለምሳሌ በኢኮስተም ሪሃብሊቴሽን ወይም ስነምህዳር ጋር እንዲያገግም በማድረግ ወይም በተለያዩ በደን ጥበቃ እና በመሳሰሉት ተግባራት ማህበረሰቡ የሚሳተፍ ከሆነ አንደኛ የአፈር የአካባቢው አፈር ለምነት ይመለሳል። የማህበረሰብ ከዚህ ከአፈር ለምነት ከመመለሱ ጋር በተያያዘ ልክና ምርታማን ይጨምራል። ሌላው ደግሞ እየጠፉ ያሉ ብዝሃ ህይወቶች ይመለሳሉ እንዲያገግም ይሆናል ማለት ነው። ሶሻሊም ትልቅ የሆነ ጠቀሜታ አለው። ይሄ ደግሞ ከምን ጋር የተያያዘ ነው? ከፉድ ሴኩሪቲ ጋር በተያያዘ ትልቅ ጉልህ አስተዋጽኦ ያደርጋል። ለምን በፉድ ሴኩሪቲ አገራችንም ችግር ውስጥ ስላለች፣ ከፉድ ሴኩሪቲ ወይም በምግብ ራስን ከመቻል ጋርም በቀጥታ ይገናኛል። በአየር ንብረት ጉባኤው ላይ የተሰበሰቡ የዓለም መሪዎች በየአመቱ 300 ሚሊየን የካርበን ክሬዲት በማውጣት የአፍሪካን የካርበን ገበያ ለማሳደግ እቅድ ይዘዋል። ይህም በአህጉሩ ከ30 ሚሊየን በላይ የስራ ዕድል እንደሚፈጥር ተመልክቷል። ነገር ግን አቶ ጴጥሮስና አቶ አዳሙን ጨምሮ በተከታታይ ወቅቶች ዝናብ ባለመዝነቡ በድርቅ ለተጠቁ ወይም እንደ አቶ ሸጋው ባልተጠበቀ ዝናብ የሰብል ምርታቸውን በጎርፍ በማጣታቸው የሰው እጅ ጠባቂ ለሆኑ በሚሊየን የሚቆጠሩ የአፍሪካ አርሶ አደሮችና አርብቶ አደሮች ምን ያክል ለውጥ ያመጣ እንደሆን ወደፊት የሚታይ ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮች ዝግጅቶቻችንን ወደ ማጠናቀቁ ተቃርበናል። ከመሰናበታችን በፊት ግን በፕሮግራማችን ላይ አስተያየት ካላችሁ ወይም በተለያዩ ሳምንታዊ ዝግጅቶቻችን ላይ ቢካተቱ የምትሏቸውን ፕሮግራሞች ለመጠቆም በምን ታገኙናላችሁ? ተከታዩ ማስታወቂያ ሰምተን እንመለስ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።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 አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ፕሮግራማችንን ለማጠናቀቅ ጥቂት ደቂቃዎች ብቻ ናቸው የቀሩን ወደ መሰናበቻ እንዲያደርሰን በተከታዩ ሙዚቃ እረፍት አድርገን እንመለስ። ግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም የዓለም ዋንጫን እየተከታተለ መረጃዎችን በየዕለቱ ወደ እናንተ ከሚያደርሰው ሀብታሙ ስዩምና መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸወት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ ያላችሁን አስተያየቶች በፌስቡክ አት ቪኦኤ አምሀሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሐሪክ በማለት ማድረስ እንዳትረሱ። ለዛሬ ያዝናቸው ዝግጅቶች እዚህ ላይ ይጠናቀቃል። ነገ በተመሳሳይ ሰዓት እንገናኛለን። መልካም ምሽት።